አውስትራሊያ የኢትዮጵያውያን ቆንስላ ጽህፈት ቤት በቪክቶሪያ ነዋሪ ከሆኑ የኢትዮጵያውያን ማህበረሰብ አባላት ጋር ባለፈው ሳምንት ማብቂያ ቅዳሜ በሜልበርን ከተማ ውይይት አድርጎ ነበረ። ውይይቱንም በአውስትራሊያ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ባለሙሉ ስልጣን አምባሳደር ትርፉ ኪዳነ ማርያም፣ አቶ በሪሁን ደጉ በአውስትራሊያ የኢትዮጵያ ኤምባሲ የዳያስፖራ ጉዳዮች ጽህፈት ቤት ኃላፊ እንዲሁም የኢትዮጵያ የክብር ቆንስላ ሚስተር ኪም ላቭግሮቭ መርተውታል። በቆንስላውና በኤምባሲው አባላት ለውይይት የቀረቡትም ሁለት ዋና ዋና አጀንዳዎች ሲሆኑ እነሱም ዲያስፖራው በኢትዮጵያ ውስጥ ለውጥ እንዲመጣና ለአገር እድገት ቀጥተኛ ተሳታፊ እንዲሆን ምን ሊያደርግ ይገባዋል የሚለው ቀዳሚው ሲሆን፣ ሁለተኛው ደግሞ ኢትዮጵያውያን አውስትራሊያውያን በሚኖሩበት ሀገር ውጤታማ ዜጋ እንዲሆኑ ምን ይጠበቅባቸዋል የሚል ነበረ። በሜልበርን ኪንሲንግተን ታውን ሆል የተገኙት ኢትዮጵያውያንና ትውልደ ኢትዮጵያውያን ከተነሱት አጀንዳዎች ባሻገር ሊያተኩሩባቸው የወደዱት በወቅታዊ የአገር ቤት ጉዳይ ላይ ነበረ። ተሳታፊዎቹም በአገር ቤት ያለው ሁኔታ የፈጠረባቸውን ስጋትና ተስፋ ገልጸዋል። ከተነሱትም ወቅታዊ ሀሳቦች መካከል የተነሱትንም ሀሳቦች ጠቅለላ አድርገን ስንመለከት የድሬዳዋ የአፋርና የሀረር ሕዝቦች መፈናቀልን የተመለከቱ የአንቀጽ 39 ጉዳይ፣ በአሁን ሰዓት በህብረተሰብ ዘንድ ያለው የኔ ዘር ከሌላ ዘር ይበልጣል የሚል ስሜት እየዳበረ የመምጣት አዝማሚያ፣ የዘረኝነት ጽንሰ ሀሳብ መስፋፋት የአገር ቤት ወቅታዊ የጸጥታ ሁኔታ ምን ደረጃ ላይ እንደደረሰ የማወቅ ጉጉት በአገር ቤት የእኩልነት አለመረጋገጥ፣ ቋንቋ የብዝሃነት መገለጫ መሸለሚያ እንጂ የዜጎች መበላለጫ መሆን እንደማይገባው ኢትዮጵያ ካለችበት ችግር እንድትወጣ የውጭው ማህበረሰብ እንዴት መተባበርና ለዓለም አቀፍ ህብረተሰብ ድምፁን እንዴት ማሰማት እንዳለበት የሚሉት በዋነኛነት ተጠቃሾች ነበሩ። አብዛኛዎቹ ተሳታፊዎችም እንደገለጹት ምንም እንኳን ለውጡ በተጠበቀው ጎዳና እየሄደ ባይሆንም የለውጡ ትሩፋት ግን በተለይ ደግሞ የኢምባሲው ማህበረሰብ ተከፋፍሎና ተለያይቶ የነበረውን የኢትዮጵያውያን ማህበረሰብ በአንድ አዳራሽ አሰባስቦ ማወያየቱ የሚመሰገን እንደሆነም ተጠቅሷል። በእለቱ ምንም እንኳን በርከት ያሉ ጥያቄዎች ቢሰነዘሩም በሰዓት ጥበት ሳቢያ ለአብዛኛዎቹ መልስ ሳይሰጥ በሌላ ቀጠሮ ተሸጋግሯል። እኛም ከስብሰባው በኋላ ውይይቱን በዋነኛነት የመሩትን በአውስትራሊያ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ባለሙሉ ስልጣን አምባሳደር ችርፉ ኪዳነ ማርያምና እንዲሁም አቶ በሪሁን ደጉ በአውስትራሊያ የኢትዮጵያ ኤምባሲ የዲያስፖራ ጉዳዮች ጽህፈት ቤት ኃላፊ አነጋግረናቸው ነበረ። መጡ እንደሚታወቀው በሜልበርን የነበረውን የመጀመሪያውን ህዝባዊ ስብሰባ ነው። በአጠቃላይ የማህበረሰብ አባላትን ሰብስባችሁ ዛሬ ስታነጋግሩ ያላችሁት ሁለት አጀንዳዎችን ይዛችሁ ነበር። አንደኛው እዚህ ያለው ማህበረሰብ እንዴት ነው ኢትዮጵያን መርዳት የሚችለው ያሉትን ችግሮች በተመለከተ ነው። ሁለተኛው ደግሞ እዚህ ስንኖር የተሻለ ዜጋ ሆኖ ለመኖር ምን ማድረግ አለብን በሚሉት ዙሪያ ነው። ህብረተሰቡ የተለያየ አስተያየት ሰጥተዋል። ውይይቱን እንዴት አገኛችሁት? ባሰባችሁትስ መንገድ ሄደው ነበር ወይ? እንደምታቂው ይሄ ከሁለት ወር በፊት ክብር ቆንስላችን አማካኝነት ዝግጅት ተደርጎ የተደረገ ውይይት ነው። ጥሩ ስብሰባ ብለን ነው የምንወስደው። ምክንያቱም ከሁሉም ህብረተሰቡ በመኖራቸው በጣም ደስተኞች ነን። ሁለት አጀንዳዎች ይዘናል እንዳልሽው። ነገር ግን በኮሚኒቲው ደግሞ ያው የዚህ የሚኖር የኢትዮጵያ ኮሚኒቲ አገራችንን ያለ እየተደረገ ያለውን ነገር በሙሉ ሁሌ ኢንፍሉዌንስ ለሚያደርገው በዛ ምክንያት እነሱም ሶስተኛ አጀንዳ የጠየቁበት ሁኔታ ነበረ። ብዙ ጥያቄዎች፣ ከሁሉም በላይ ደግሞ ነፃ ሆኖ የመሰላቸውን እያንዳንዱ በየአካባቢው የሚያውቀውና የሰማውን ችግሮች ምን እንደሚመስሉ እንዴት መፍታት እንደሚጠበቅባቸው የሚመለከቱ ጥያቄዎች አንስተዋል። ኮሚኒቲው ያው እኛም መልሱም ከቤቱም ጥሩ ሀሳቦችም መጥተዋል። እነዚህ ችግሮች የእኛ ችግሮች ናቸው ብሎ እነዚህ ችግሮች የእኛ ችግሮች እስከሆኑ ድረስ ደግሞ እኛም ችግሮችን በመፍታት የየራሳችንን አስተዋጽኦ ማድረግ ይጠበቅብናል፣ በሚል አፕሮች ብዙ ብዙ የሃይማኖት አባቶችና ትላልቅ ምሁራን ሰዎችም ሀሳባቸውን ያቀረቡበት ሁኔታ ነው የነበረው። ሞሮለስ ጥያቄዎቹ አገር ውስጥ ያሉ ችግሮች መሰረት አድርገው እንኳን ቢሆኑ የያዝነው አጀንዳ አንድ እንደ ኢትዮጵያ ኮሚኒቲ እንዴት በጋራ መኖር ይችላሉ፣ በመቻቻል ለራሳቸው ኑሮም እንደገና ለካሚንግ ጄነሬሽንስ ምን ማድረግ አለባቸው፣ ምንድን ነው የሚጠበቅባቸው ለአገራቸው ውስጥ ኮንትሪቢዩት ሊያደርጉት የሚችሉት ነገሮች ምንድን ናቸው በሚሉ ዙሪያ ለመወያየት ነው። ዞሮ ዞሮ ደግሞ አገራችን ያለውን ወቅታዊ ሁኔታ በመገንዘብ እዛ ላይ የሚፈጠሩ ችግሮችም ካልምዳውን ለማድረግ እዛ ላይ ያሉ ሌሎች ችግሮችም ለመቅረፍ አስፈላጊ ያላቸውን ሀሳቦች አቅርበዋል። ስለዚህ እነዚህ ሀሳቦች ደግሞ ጠቃሚዎች ናቸው። እኛ ደግሞ ለሚቀጥለው ስብሰባ እንደ ኢንፑት ወስደን እንደምንጠቀምባቸው ነው የገባኝና ሞሮለስ ጥሩ የሆነ ስብሰባ አካሂደናል። ሳክሰስፉል ነበረ ብለን እንወስደዋለን። ቢሆንም ግን አንዳንድ ደግሞ መቋጨት የሚገባቸውን ነገሮች በጊዜ ምክንያት ያልተቋጩ እሾዎች እንዳሉን ለወደፊቱም አንድ አሳይመንት እንደምንይዛቸው ነው የገባል። አብረዎት ከመጡት የስራ ባልደረባዎት መካከል ክቡር አቶ በሪሁን ደጉ ይገኛሉ። አቶ በሪሁን ዛሬ ለሜልበርን ሕዝብ ራሳቸውን አስተዋውቀዋል። አምባሳደሩ፣ እርስዎ እንኳን ደጋግመው መጥተዋል፣ እርሳቸው የመጀመሪያ ጊዜ ነው። በቅድሚያ እንኳን ወደ አውስትራሊያም እንዲሁም ወደ ሜልበርን በሰላም መጡ እንላለን። እንዴት አገኙት? የጠበቁትን ያህል ሕብረተሰቡን አግኝተውታል ወይ? ጥሩ ነው። ስብሰባው በአጠቃላይ ጥሪ በተደረገው መሰረት ሰው ከሞላ ጎደል መጥቷል። የመጣው ሰው በጊዜ ምናልባት እዚህ ላይ መነሳት ያለበት የሜልበርን ከተማ ከንቲባ እዚህ መጥተው ስብሰባችን መጀመሪያ ላይ መልእክት አስተላልፈዋል። በወቅቱ ለመጡት የኮሚኒቲ አባላት ይሄ ትልቅ ነገር ነው፣ ለኮሚኒቲውን የሰጡት ከበሬታም ጭምር ነው። በዚህ አጋጣሚ ከተማውን ከንቲባ በጣም ማመስገን እንፈልጋለን። ሁለተኛ እዚህ ዛሬ ያው ሁሉ ነገር በቀረበው መሰረት ፎከስ አድርጎ በመወያየት ለመቋጨት ያሰብነውን ነገር ስብሰባው እንዳጠቃላይ የተሳካም ቢሆን፣ ወደፊት ደግሞ ሌሎች ቀጣይ ስራዎች እንዳሉ አመላክቷል። ህዝቡ የተሰበሰበው የኮሚኒቲ አባላት ብዙ የተለያዩ ነገሮችን አንስተዋል። ቅድም ክብርት አምባሳደር እንደገለጹት ሀገራችን ውስጥ ያለው የፖለቲካ ሁኔታ ነጸብራቅ ነው የሚጠበቅና ግብአት አግኝተናል። ለኤምባሲውም አገልግሎቱን እንዴት መስጠት እንዳለብን ምን ምን ጥያቄዎች እንዳሉ ይዘናል። ትንሽ ጊዜ ተጣበበና አንዳንዶቹን ጥያቄዎች በአግባቡ ምላሽ ሳንሰጥ ነው እንትን ያለው። ግን ዞሮ ዞሮ መዝገበን ስለያዝናቸው ከስብሰባውም በኋላ ደግሞ ከተለያዩ የኮሚኒቲ አመራሮችም ጋር ተገናኝተን አንድ በአንድ ውይይትም አካሂደናል። በቀጣይ ኮሚኒቲው ተደራጅቶ እርስ በርሱ ተገናኝቶ መስራት ስለሚችልበት ሁኔታ ተቀጣይ ስብሰባ በአጭር ጊዜ ለማድረግ ተስማምተናል። ስለዚህ ከሞላ ጎደል የመጣንበትና ዓላማ ሳክተናል ብዬ ነው መሰው ምናልባትም በአገር ውስጥ ያለው የፖለቲካ ትኩሳትም ይሁን የዕለት ተዕለት ግጭቶች በብዛት ገነው የሚታዩት በውጭ ሀገር ባለው የህብረተሰብ ክፍል ዘንድ ነው። ትኩሳቱ የሚያቃጥለው የበለጠ ሀገር ውስጥ ያለውን ነው፣ ግን ደግሞ በአብዛኛው ደግሞ ነጸብራቁ ደግሞ የሚታየው በውጭ ባለው የህብረተሰባችን ክፍል ውስጥ ነውና እንደዚህ አይነት ችግሮች ሲመጡ ህብረተሰብን በማረጋጋት ደረጃ አገር ውስጥ ያለው ሁኔታ የደረሰበትን ሁኔታ በየጊዜው ወቅታዊ የሆኑ መረጃዎችን በማቅረብ ደረጃ ምን ሊያደርግ ይገባል ብላችሁ ትገምታላችሁ? የዛሬ ውይይት የሰጣችሁ ሂንት አለ ወይ? አዎ፣ ለእኛ የሰጠን ሂንት አለ። የተገነዘው ነው ነገር አለ። የምናቀው ነገርም ነበረ አብዴት ለማድረግ ይሄ ኮሚኒቲ በኢንፎርሜሽን አብዴት ለማድረግ መሰራት የሚጠበቅባቸው ስራዎች ብዙ ናቸው ብለን እናስባለን። ምክንያቱም አንቺም እንደምታውቂው ኮሚኒቲያችን ላለፉት ሀያ አመታት የሚያክል ተለያይቶ የነበረ እርስ በርሱ የማይገናኝ ማን ምን ጥያቄ እንዳለው ማን ምን እንደሚል እንኳን ከግምት ወጥቶ በሪል በሆነ መንገድ የማይተዋወቅበት ሁኔታ ነው የነበረው ሁልጊዜ በጋራ ያለ መሰብሰብ፣ በጋራ ያለ መነጋገር እርስ በርሳችን እንድንተዋወቅ ለምሳሌ በአገር ውስጥ የሚመጣውን ኢንፎርሜሽን ወይም በሶሻል ሚዲያ የሚመጣውን ኢንፎርሜሽን ለመመለስ የሚያስችል በቂ የሆነ አቅምና ኢንፎርሜሽን ስላልያዙ ሁሉም በየራሱ በየሶሻል ሚዲያ የሚነዛውን ኢንፎርሜሽን ልክም ይሁን ልክም አይሁን እንደፈለገው ነው ኢንተርፕሬት ሊያድርገውና ሊያናድደው ወይም ሊያስደስተው የሚችል ሁኔታ ነው የሚፈጥረው። ስለዚህ ይህንን ተገንዝበን እኛ ደግሞ ዋናው ዛሬ ጥሩ ነገር የሆነልን በጋራ መሰብሰብ መጀመራቸው ነው። እኛም ለአንድ ኮሚኒቲ ለብቻ ሌላው ኮሚኒቲ በየፊቱ መናገር ሳይሆን ትክክለኛ አቅጣጫን ይዘው የሁሉም መፍትሄ አለ። ዋናው ነገር ደግሞ ህግ እንዲከበር። አገራችን ህግ አላት፣ የራሷ የሆነ ህገ መንግስት የራሷ የሆነ ህጎች፣ ስርአቶች አላት። እነዚህ ነገሮች መለወጥ እንኳን አስፈላጊ ሆኖ ቢገኝም ህግ ቶታሊ ዲስሚስ አድርገ የምትደርስበት ቦታም የለም። መጀመሪያ እነሱም ታከብራለህ፣ እነሱም ሪስፔክት አድርገህ ግን ትወያይበታለ። ማሻሻል የሚገባቸውም አንቀጾት እየለየ ማሻሻል የሚቻልበትን ሁኔታ መፍጠር ነው። ሁኔታውን ማመቻቸት ነው። ሁሉ ጊዜ ህግና ፖሊሲ ወይም ህገ መንግስት እየዳበሩ የሚሄዱ ነገር እንጂ ግዙ ነገሮች አይደሉም። እና እኛ ቤዚክ ነገር አለን፣ ህብረተሰባችን ሊያረጋጋ የሚችል ኢንፎርሜሽንና ቤዚክ ነገሮችን አሉ። ስለዚህ እነሱን እንኳን ለማስረዳት እድል አናገኝም ነበር። ይሄ እድል ግን እኛ አሁን ያሰብነው ጥሩ ጅምር ነው ብለን ለቀጣይ ደግሞ እሱን አጠናክረን ከዛሬ በላይ ብዙ የኮሚኒቲ አባላዎቻችን ስንገናኝ ሰው ኮንቪንስ አድርገህ ትክክለኛን አቅጣጫ ይዞ ነገሮችን እንዴት ማየት እንዳለበት ማስረዳት የምንችልበት እድል እንዳለ ነው የተገነዘብኩትና ይሄ እድል በጣም አስፈላጊ ነው። በስብሰባን ብቻ ሳይሆን አትሊስት እነሱም ጥሩ ሀሳብ ሰጥተዋል። ባይዘው ወይ በአመት ሁለት ጊዜ ኢቨንቶች አድርጉና ሌላ ደግሞ ዌብሳይታችሁ በቴሌኮንፈረንስም ሊደር አመራር ማስተካከል የኢትዮጵያ ኮሚኒቲ የሚባል አመራር ራሱ ባራይቲ እንዲኖረው ማድረግ ና ለሁሉም የኮሚኒቲ ሕብረተሰባችን ክፋል ኢንፎርሜሽኑ እንዲደርሰው ብዙ ሚኒስ እንድንጠቀም እድል ሰጥተዋል። ና ብዙ ነገር ለወደፊት እያሻሻል ነው የምንሄድ ነገር እንዳለ ነው የምናስበው። አቶ በሪሁንም እንግዲህ እንደሚታወቀው እርስዎ በቅርብ ጊዜ ነው የመጡት። የመጡበት ወቅት ከለውጡ በኋላ የሚባለው ጊዜ ስለሆነ የኅብረተሰቡን ድምጽ ሰምተዋል። ኅብረተሰቡ ምን ያህል በሀገር ቤት ባለው ጉዳይ ላይ ተጽዕኖ እንደተደረገ ሰምተዋልና ለአውስትራሊያ እንደ አዲስ ሲጀምሩ የዛሬ ውይይት የሰጡት ስንቃለ ወይ ይሄ ኅብረተሰብ ይሄንን ይፈልጋልና በዚህ አቅጣጫ ከዚህ በኋላ መረጃዎችን ብናቀርብለት የማረጋጋት ስራዎችን ብንሰራ የሀገር ቤት ሁኔታውን በየጊዜው አዳዲስ መረጃዎችን እየሰጠን የምናበለጽገው የሚለውን ሀሳብ ያገኙበት መድረክ ነው ብለው ይገምታሉ? ትክክል ነው። ዘመኑ የመረጃ ወይም የኢንፎርሜሽን ዘመን ነው ይባላል። ዲጂታል ዘመን ነው። ማንኛውም ሰው ከየትኛውም ኢትዮጵያን ብቻ ሳይሆን ከየትኛውም የዓለም ኮርነር መረጃ በቀላሉ የሚያገኝበት ዘመን ነው። ነገር ግን የሶሻል ሚዲያ የአመጣውን ትሩፋት ያህል ደግሞ የራሱ አሉታዊ ተጽዕኖም አለው። አንዳንድ ነገሮች ተጋነው ነው የሚቀርቡበት ሁኔታ አለ። በሶሻል ሚዲያ ኢትዮጵያ ውስጥ ያልተፈጠረ ነገር እንደተፈጠረ ተደርጎ በኮፒ ፔስት የሚመጣበት አለ፣ ከሌላ ሀገር እንደዚህ እንደዚህ አይነት ነገሮች አሉ። ስለዚህ ይሄንን ለማስወገድ ከኮሚኒቲው ጋር ሬጉለር የሆነ ግንኙነት ማድረግ ይገባል፣ በየጊዜው ትክክለኛ መረጃ እንዲያገኙ ማድረግ ይገባል የሚል አንድ ሀሳብ ወስጃለሁ። ሁለተኛ ይህንን ለማድረግ ደግሞ የተለያዩ ፕላትፎርሞችን መጠቀም አለብን። የግድ ሁልጊዜ ስብሰባ ላይ መች ይችላል ከዋጋውም ከወጪው አንጻር ማለት ነው። ስለዚህ ሌሎች አማራጮችንም መጠቀም አለ። እዚህ ላይ የተገነዘብኩት አሁን እኛ ዌብሳይት አለ፣ የኢምባሲ ዌብሳይት ክብርት አምባሳደር እንዳነሱት እሱን ማበልጸግ ይጠይቃል ባይ እዛ ላይ አቅም በፈቀደ መጠን ትክክለኛ የሆኑ መረጃዎችን፣ ወቅታዊ ጉዳዮችን በተመለከተ ዌብሳይታችን ላይ መጫን፣ ይህንንም ደግሞ ኮሚኒቲው እንዲያይ ማስተዋወቅ ይገባል የሚል ቀጥናል ከዚሁ ጋር ተያይዞ እንግዲህ በየጊዜው መድረኮችን እየፈጠሩ በተለያዩ አካባቢዎች እርስ በርስ እንዲገናኙ ትክክለኛውን መረጃ ከተሳሳተው መለየት የሚችሉበትን እድል እንዲያገኙ በተለያዩ ቦታዎች እንግዲህ ፍሪኩዌንትሊ አቅም በፈቀደ መጠን እየተገናኙ ኮሚኒቲውን አፕዴት ማድረግ ይገባል የሚል ነገር ነው የወሰድኩት። ዛሬ በጣም አመሰግናለሁ። እናመሰግናለን። እናንተም ከኛ ጋር ሆናችሁ እዚሁ ተሳተፋችሁ፣ እናመሰግናለን። በወቅቱም ለስራ ጉዳይ ሜልበርን ተገኝተው የነበሩት የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የኢኖቬሽንና ቴክኖሎጂ ሚኒስቴር ሚኒስትር ዴኤታ አቶ ጀማል በከር አብዱላ የወቅቱን የኢትዮጵያን ሁኔታ አስመልክተው የሚከተለውን መልእክት አስተላልፈውም ነበር። የአንድ ሀገር ግንባታ፣ ኢትዮጵያ የሁላችን ቤት ናት። አንዱ በላይ አንዱ በታች ሆኖ የሚኖርባት ኢትዮጵያ አብቅታለች። ለወደፊትም አትመጣም። ኢትዮጵያ ብዙ ጊዜ የኖረች ሀገር ናት፣ ረጅም እድሜ ያላት ከግጭት ያልተላቀቀች ሀገር ናት። ዋይ ለምንድን ነው ችግሩ? ሀገራችን የሚኖሩባት ሰፊ ሕዝብ፣ ብሔር ብሔረሰብ፣ እምነት፣ ሴት፣ ወንድ፣ ሌላ የሚጨመሩ ማለት ነው። ስለዚህ ዋነኛው ትልቁ የሀገረ መንግስት ስብራት የሆነው ጭቆና የሆነው ያም የሰው ልጆችን ፍላጎት በአግባቡ ማስተናገድ ስላልቻለ፣ ስም፣ ቁሳዊ ክብር፣ ነፃነት ስለማስተናገድ ስላልቻለ ነው። ያ ቀጥታ መዋቅራዊም ሊሆን ይችላል ጭቆና። ያ ግን አሁን አብቅቶ ሁሉም ሁሉም የሰላም ስም መቆም አለበት። ባይዘወይ ሰላም የሚጀምረው ከራስ ነው። ኢትስ አባውት ሳይኮሎጂካል ሜካፕ ኢትስ አባውት ሜንታሊቲ ቲንኪንግ ኢስአባውት ይህንን በደንብ መረዳት ይፈልጋል። ለራሱ ሰላም ያጣ ለሌላም ሰላም ሊሰጥ አይችልም። ፎር ዳት ማትር ዊ ሃብ ቱ ቢ ኢን ፒስ ዊዝ አውር ሴልፍ። የመጀመሪያ ሊብሬት ዩር ሴልፍ ራሳችሁን ነፃ ሆናችሁ እንደ ማንኛውም የራስን ፍላጎት ሌላም ላይ የመጫን ፍላጎት ቴንደንሲ አን ዲሞክራቲክ ነው። የኢትዮጵያ ብቸኛው ኢትዮጵያን አድኗት ወደፊት ሊያስኬድ የሚችለው የሀገረ መንግስት ስብራትንም ጥንካሬ ሊመንት ሊያደርግ የሚችለው ብቸኛው ዲሞክራሲ ነው። ብቸኛው መንገድ ዲሞክራሲ ነው። አንድ ዲሞክራቲክ መሆን በጀመርን ጊዜ አንዱ ለሌላው ማክበር፣ ቅድም ወንድም ያል መከባበር፣ መደማመጥ፣ አንዱ ለሌላው እምነት፣ ሃይማኖት፣ ወጣት፣ ሴት ሳንል እኩል በነፃነት ሌላውም የመኖር መብት አለው ብሎ ሪኮግናይዝ ማድረግ በዛ ስር ውስጥ መደማመጥ መጀመር አስፈላጊ ይሆናል። መከባበርን የመሰለ ነገር የለም። አንድ ቤት የሚገነባ ሰው፣ ረጅም ርቀት የሚሄድ ሰው፣ በሂደት መኪናዋ ትሄዳለች። ባይ ዘ ወይ ኖ ዋን ካን ስቶፕ ኢትዮጵያ ትቀጥላለች። ስለዚህ እኛ ግን ድርሻችን ምንድን ነው ነው? ፋይንድ ዩርሰልፍ ዌር ዩ አር አገር መገንባቱ ላይ፣ መደገፉ ላይ፣ መደጋገፉ ላይ ስለዚህ እዚህ ያለነው እንደ ዲያስፖራ ኢትዮጵያ የፖለቲካ ልዩነት ሊኖራችሁ ይችላል። ማንም አንድ አይነት ወጥ ፖለቲካ ይኖራል ብሎ ማሰብ አይቻልም። የሰው ልጅ ባህሪማ አይደለም። ልዩነቶችን ማስተናገድ ነው፣ መቻቻል። አንዱ ሀሳብ ሲያነሳ የእኔ የበላይ ነው የሚለው ሴንቲመንት መኖር የለበትም። ማንም ሰው በዲሞክራቲክ አገር እዚህ አውስትራሊያ ስንኖር ሁሉም ሰው በህግና በስርዓት ውስጥ ነው የሚኖረው። ያንን ለመገንባት ሂደቶች ላይ ነው ያለን። ለዛም ነው ሁሉንም በሆደ ሰፊነት ማስተናገድ ረጅም ርቀት። ከዚህ በፊት ብቸኛው መንግስት ማድረግ የሚችለው ቀላሉም ነገር ለመንግስት፣ አንደኛው በቀላሉ ጉልበት ዚስ ዩዚንግ ኦፍ አውቶኖሚ ኦፍ ፓወር አሰን ስቴት ሶቨን ፓወር አለው ማለት ነው። ስለዚህ ለእናንተም ለሁላችንም ያው ጊዜዋ አጭር ስለሆነች በተደጋገምን እየተገናኘን የሀገር ጉዳይ ሁላችሁም እንደሚያገባችሁ ያገባችኋልም፣ ልባችሁም እዛው ነው ያለ ነው፣ ህዝብም ነው ያለው። ስለዚህ ለምትገነባው ኢትዮጵያ ለምትሰራው ኢትዮጵያ የእጃችሁን አበርክቱ፣ የድርሻችሁን ተወጡ። የሀገር በየቦታው ክብራችን የሆነ ነገር ሲነሳ ዛሬ ሰው ሞተ፣ ነገ ባይዘወይ ሌላም አናደርገው ወንድሜ ልጄ፣ አባቴ፣ እህቶቼ ናቸው። ቁስል ነው ለኛ ዳት ለአንድ መንግስት ለሚመራውም ስርዓትም ህግም በጣም ወሳኙ ነገር ነው። ስለዚህ አንድ ህይወት እንዳይጠፋ መንግስት የመጠበቅ ደህንነትም ስራዎችም ይሰራሉ። ጉለቶችም አሉ፣ ይታረማል። መንግስት ራሱን ኢቮልቭ እያደረገ የሚሄድ ነው። ስህተቶችም ካሉ እያረምን እንሄዳለን። በሂደት እየተደጋገፍ ነው የሚቻለን። ሁሉም ራሳችንን እናበርክት፣ የድርሻችንን እንወጣ። ሁላችንም አንድ ሀገር ያለችን፣ ለዛች ግንባታ የራሳችንን ድርሻ እንድንወጣ ለማለት ያክል ነው። አመሰግናለሁ። አድማጮቻችን ባለፈው ሳምንት የኢትዮጵያ ቆንስላ ጽህፈት ቤት በቪክቶሪያ ነዋሪ ከሆኑ ኢትዮጵያውያን ማህበረሰብ አባላት ጋር ያደረገው የውይይት መድረክ ይህንን ይመስል ነበረ። ለኤስቢኤስ ራዲዮ ማርታ ጸጋው ከሜልበርን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።